የዲደብልዩ ዜና ጤና ይስጥልኝ፣ አድማጮች እንደምናመሻችው። በቅድሚያም አርስተ ዜናዎቹን አሰማለሁ። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የመገናኛ ብዙሃን ባለሙያዎች ከቤታቸውና ከስራ ገበታቸው በጸጥታ ኃይሎች መታፈናቸው እንዳሳሰበው ገልጾ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ አስገባ። ማህበሩ ጠቅላይ ሚኒስትሩ ይህን ከፍተኛ የሕግ ጥሰት ሰምተው እንዳልሰሙ መሆናቸው እንዳሳዘነው በጻፈው ደብዳቤ ጠቅሷል። በጦርነት ከታመሰችው የመን ቢያንስ 6750 ኢትዮጵያውያን ስደተኞችን በሚቀጥሉት ወራት ወደ ሀገራቸው ለመመለስ እቅድ መያዙን የተባበሩት መንግስታት የፍልሰት ጉዳይ ቢሮው ዛሬ አስታወቀ። በተባበሩት መንግስታት የጤና ድርጅት አባል ሀገራት ያለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ገብረ ኢየሱስን ዛሬ ለሁለተኛ ዙር የድርጅቱ ዳይሬክተር አድርጎ መረጡ። ዜናው በዝርዝር የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር መንግስት ለመገናኛ ብዙሃን ችግሮች መፍትሄ እንዲሰጥ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ላከ። ማህበሩ የመገናኛ ብዙሀን ባለሙያዎች ከቤታቸውና ከስራ ገበታቸው በጸጥታ ኃይሎች መታፈናቸው እንዳሳሰበው ገልጾ ጠቅላይ ሚኒስትሩ ይህንን ከፍተኛ የህግ ጥሰት ሰምተው እንዳልሰሙ መሆናቸው እንዳሳዘነው ለጠቅላይ ሚኒስትሩ በጻፈው ደብዳቤ ጠቅሷል። መንግስት ጋዜጠኞችን በህግ አግባብ ብቻ እንዲጠይቅና ጋዜጠኞችን ያፈኑ አካላትም ለህግ እንዲቀርቡ ጠይቋል። የፕሬስ ነጻነትን የሚጋፉ ዝንባሌዎችና ድርጊቶች የባለሙያዎችን የሚዛናዊነትና የገለልተኛነት መብት እንደሚጋፉ፣ ዜጋውንም እንደሚያሸማቅቁ፣ በሀገራችን የዲሞክራሲ ስርዓት ልምምድ ላይም ጥቁር ጥላ እንደሚያጠላ በመግለጽ ይህ አዝማሚያ በፍጥነት መፍትሄ እንዲበጅለት፣ ካልሆነ ግን ይህ አደገኛ አካሄድ በሀገራችን ከቀደመው ወደ ባሰ ብልሹ የመንግስት አስተዳደር ሊመልሳት እንደሚችል ያለውን ስጋት ማህበራችን ከተመሰረተ ጊዜ ጀምሮ በተለያዩ መንገዶች ሲገልጽ ቆይቷል። ሆኖም ግን ጩኸታችን ሰሚ አግኝቶ መሻሻል ከማሳየት ይልቅ ከድጡ ወደ ማጡ እየተቀየረ መጥቷል ሲል ማህበሩ ለጠቅላይ ሚኒስትር ዶክተር አብይ አህመድ አሳሳቢ ሆነው የመገናኛ ብዙኃን ችግሮች መፍትሄ እንዲሰጡ በጠየቀበት ረዘም ባለ ደብዳቤ ይፋ አድርጓል። ሁከትና ብጥብጥ በማነሳሳት ተጠርጥረው በፖሊስ ቁጥጥር ስር የዋሉትና ዛሬ ለሁለተኛ ጊዜ በፌዴራል የመጀመሪያ ደረጃ ፍርድ ቤት የቀረቡት መምህርት መስከረም አበራ ላይ የ አስራ ሶስት ቀናት የምርመራ ጊዜ ተሰጠ። መምህርት መስከረም አበራ መገናኛ ብዙሃንን በመጥቀም የአማራ ክልል ከፌዴራል መንግስቱ እንዲነጠል ሞክረዋል በሚልና ፋኖና የፌዴራል መንግስቱን ለማጋጨት ስትቀሰቅስ ነበር በሚሉ ጉዳዮች ተጠርጥረው ፖሊስ መያዛቸውን ያንንም ለፍርድ ቤት ማስረዳቱን ጠበቃቸው ሄኖክ አክሊሉ ለዶይቼ ቬለ ተናግሯል። በተጠረጠረችበት ጉዳይ እውቀትና ብጥብጥ ማነሳሳት ስለሆነ በመደበኛው የወንጀል ስነስርዓት ሕጉ መታየት ይቀጥላል በሚል የቀረበውን ክርክር አልተቀበለው። በሁለተኛ ደረጃ ደግሞ ፖሊስ ጠይቆት የነበረው አስራ አራት ቀን ጊዜ ቀጠሮ ስለነበረ ሊያሰጥ ይችላል ወይስ አይችልም፣ ጊዜ ቀጠሮ የሚለውን አይቶ ለዛ መሰረት ጊዜን ሰጥቶበታል። ፍርድ ቤቱ ያለው ምንድን ነው፣ በርካታ ስራዎች ሆኒሽ ይቀሩታል። ገና ምርመራ መጀመሩ ነው። ስለዚህ ቀጠሮ መስጠቱን አስፈላጊ የሆነን አግኝተነዋል። በዛ መሰረት በሚል ለአስራ ሶስት ቀን ሰጥቷል። ፍርድ ቤቱ ለግንቦት ሀያ ዘጠኝ ተቀጠረ። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት በዛሬ ውሎ ተጠርጣሪዋ ሁከትና ብጥብጥ በማነሳሳት የተያዙ በመሆኑ ጉዳዩ በመደበኛው ሕግ መታየት ያለበት መሆኑን ገልጿል። ፍርድ ቤቱ 13 የምርመራ ቀናትን በመፍቀድ የፖሊስን የምርመራ ውጤት ለማድመጥ ለግንቦት 29 ቀን 2014 ዓ ም ቀጠሮ መስጠቱን ጠበቃ ሄኖክ አክሊሉ ተናግረዋል። ተጠርጥረው የተያዙበት ፖሊስ እንግዲህ ለፍርድ ቤቱ የገለጸው መገናኛ ብዙሀንን በመጠቀም የአማራ ክልል መንግስት ከፌደራል መንግስት እንዲነጠል ለማድረግ ሞክራለች። ፋኖን እና የፌደራል መንግስቱን ለማጋጨት ቅስቶ አድርጋለች። ስለዚህ ሁከትና ብጥብጥ ልታነሳሳ ነበር የሚል በቅርቡ ኢትዮ ንቃት የተባለ የበየነ መረብ የመገናኛ አውታር ከፍተው ሲሰሩ የቆዩት መምህርት መስከረም አበራ ቅዳሜ ግንቦት 13 ቀን 2014 ዓ.ም ለስልጠና ከቆዩበት ከባህር ዳር ከተማ ሲመለሱ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ጣቢያ ነበረ። በፖሊስ ቁጥጥር ስር የዋሉት መምህርት መስከረም አበራ በተለይ በማህበራዊና መደበኛ መገናኛ ብዙሀን አውታሮች ላይ ወቅታዊና ፖለቲካዊ በሆነ አገራዊ ጉዳዮች ላይ ጠንከር ያሉ ሀሳቦችን በመናገር ይታወቃሉ ሲል የአዲስ አበባ ወኪላችን ሰለሞን ሙጬ ይዘግቧል። በጦርነት ከታመሰችው የመን ቢያንስ 6750 ኢትዮጵያውያን ስደተኞች በሚቀጥሉት ወራት ወደ ሀገራቸው ለመመለስ እቅድ መያዙን የተባበሩት መንግስታት የፍልሰት ጉዳይ ቢሮ አይኦኤም ዛሬ አስታወቀ። እንደ አይኦኤም ገለጻ ኢትዮጵያውያኑ ፍስል ፍልሰተኞችን ወደ ሀገራቸው ለመመለስና ለማደራጀት ሰባት ነጥብ አምስት ሚሊዮን ዶላር ያስፈልጋል። በዚህ ዓመት በተደረገ ሶስት ጊዜ በረራ ከ600 በላይ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ መቻሉን የዓለሙ የፍልሰተኞች መርጃ ቢሮ አስታውቋል። ከተመለሱት መካከል ስልሳ ወላጅ ወይም ጠባቂ የሌላቸው ህጻናት ይገኙበታል ተብሏል። የተባበሩት መንግስታት የጤና ድርጅት አባል ሀገራት የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አዳህኖም ገብረ ኢየሱስን ዛሬ ለሁለተኛ ዙር የድርጅቱ ዳይሬክተር አድርጎ መረጠ። ዶክተር ቴዎድሮስ አዳህኖም ለሁለተኛ ዙር የአምስት ዓመት የስራ ዘመን የተመረጡት አለማችን ከሁለት ዓመታት በላይ የዘለቀውን ኮሮና ተዋሲ ስርጭት ለማጥፋት ታግለው በአሁኑ ወቅት ስርጭቱ እየጠፋ ባለበት ወቅት ነው። ዛሬ አሶሽትድ ፕሬስ እንደዘገበው የዓለም የጤና ድርጅት ዳይሬክተር ለመሆን በዶክተር ቴዎድሮስ ሳዳ ነው ቦታ ተተክቶ ለመስራት ለውድድር የቀረበ እጩም አልነበረም። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዛሬ ሶስተኛ ወሩን የደፈነው ሩሲያ በዩክሬን ላይ በምታካሄደው ጦርነት አንዳንድ ሀገራት ከሩሲያ ጎን መቆማቸው ተቀባይነት የለውም ሲሉ የጀርመኑ መርሃዊ መንግስት ኦላፍ ሾልስ አወገዙ። የጀርመኑ ቻንስለር ይህንን የተናገሩት ዛሬ ከቀትር በፊት ደቡብ አፍሪቃ ለመጎብኘት ፕሪቶሪያ ሲገቡ በሰጡት ጋዜጣዊ መግለጫ ነው። በመጋቢት ወር የተባበሩት መንግስታት የፀጥታው ምክር ቤት ሩሲያ ላይ ማዕቀብ ለመጣል በተሰበሰበበት ወቅት ደቡብ አፍሪካ ሩሲያን በማውገዝ አቋሟን ማሳወቋ ይታወቃል። የዩክሬኑ ጦርነት የሚያስከትለው አሉታዊ ተጽዕኖን በማጤን ልንነጋገርና ጦርነቱ እንዲያበቃ ልንሰራ ይገባል ሲሉ የጀርመኑ መርሄ መንግስት አስታውቋል። በዩክሬን ውስጥ ያለው ጦርነት በነዳጅ አቅርቦትና ዋጋ ላይ ከፍተኛ ተጽዕኖ አሳድሯል ያሉት ቻንስለር ኦላፍ ሾልስ በአውሮጳ ትልቅ አምራች ሴክተር የሆነችው ጀርመን ከአብዛኞቹ ሀገራት በላይ በኢኮኖሚዋ ላይ ከፍተኛ ተጽዕኖ እንዳያመጣ ሰግታለች ብለዋል። ባለፈው እሁድ የሶስት አፍሪካ ሀገራት ጉብኝታቸውን ከሴኔጋል የጀመሩት የጀርመኑ መራሔ መንግስት ኦላፍ ሾልስ ትናንት በኒጀር የሚገኙትን የጀርመን ወታደሮች መጎብኘታቸው ይታወቃል። በጉብኝታቸው መጨረሻ የኒጀሩ ፕሬዚደንት ሞሐመድ ባዙም የኒጀር ልዩ ኃይሎችን በማሰልጠን ላይ ስለሚገኙት የጀርመን ባህር ኃይል ኮማንዶዎች ስራ ለዶቸበለ ተናግረዋል። ስልጠናው የሚሰጠው በአካባቢው የሚንቀሳቀሱ አክራሪ ሚሊሻዎችን ለመውጋት ነው። ሚ ማ የልዩ ኃይሎች ስልጠና አለን። የጀርመን ፌዴራላዊ ሪፐብሊክ ከፍተኛ ጥራት ያለው ስልጠና እየሰጠች ነው፣ ሰጥታለችም። የጀርመን ሥልጠና በሰራዊታችን ከፍተኛ አድናቆት አለው። ስልጠናው የሚያበቃው በታሳስወር ቢሆንም ይህ ተልእኮ እንዴት ማስፋፋት እንደምንችል አብረን እንድናስብ የጀርመንን ቻንስለር ጠይቄያቸዋለሁ። Prolonger cette mission de façon à en tirer le maximum de profit. በዓለም ላይ የኮሮና ስርጭት እገዳዎች ማብቃትን ተከትሎ በተለያዩ ሀገራት የሚታየው የሞት ፍርድና የሞት ቅጣት እንደ ቀደምቱ ዓመታት ሁሉ ዳግም መጨመሩን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። በአፍሪቃ አህጉር በምስራቅና በደቡብ አፍሪቃ የተመዘገበው የሞት ቅጣት ቁጥር በእጥፍ መጨመሩን አምነስቲ ይፋ አድርጓል። በ2021 ዓ ም በዓለማችን በ18 ሀገሮች ቢያንስ 579 የሞት ቅጣት መፈጸሙን ያስታወቀው አምነስቲ ይህ ቁጥር ከአንድ ዓመት በ ፊት ካለው ከጎርጎሮሳውያኑ 22 ዓመተ ምህረት ጋር ሲነጻጸር በአንድ አምስተኛ መጨመሩን አስታውቋል። በድርጅቱ ዘገባ መሰረት በጎርጎሮሳውያኑ 221 በቦትስዋና በሶማሊያና በደቡብ ሱዳን በድምሩ 33 የሞት ቅጣት መፈጸሙ ተመዝግቧል። በዓለም ላይ እጅግ ብዙ የሞት ቅጣት አስፈጻሚዎች ወደ ተለመደው ስራቸው ተመልሰዋል ሲል የሰብዓዊ መብት ተከራካሪ ድርጅት ድርጊቱን ኮንኗል። አብዛኞቹ ግድያዎች የተፈጸሙት በቻይና ሳይሆን እንደማይቀርና የቻይና መንግስት ት የሞት ቅጣት የተፈጸመባቸውን ሰዎች ቁጥር የመንግስት ሚስጥር አድርጎ መያዙን ገልጿል። በዚህም ምክንያት በኢራን ቢያንስ 314 የሞት ቅጣት በመመዝገቡ ኢራን ሞት ቅጣትን በመፈጸም ባለማችን የመጀመሪያው ሀገር ሆና በይፋ መመዝገቧን አምስት ያስታውቋል። ከአፍሪቃ ሀገራት መካከል በኬንያ፣ ማላዊ፣ ዩጋንዳ፣ ዛምቢያ እና ዚምባብዌ ባሉ ሀገራት የሞት ቅጣት ተደንግቆ ቢገኝም እስካሁን ምንም አይነት የሞት ቅጣት ተግባራዊ ያልተደረገባቸው ሀገራት ናቸው። ሴራሊዮን፣ ጋና እና መካከለኛው አፍሪቃ ሪፐብሊክ ደግሞ በሀገራቸው ተደንግቆ የቆየውን የሞት ቅጣት ህግ ያስወገዱ የአፍሪቃ ሀገራት ናቸው። በመጨረሻም የጦጣ ኩፍኝ የተባለ አዲስ አይነት በሽታ በጀርመን በሰዎች ላይ ከተገኘ በኋላ የህክምና ባለሙያዎች በሽታው እንደ አዲስ ወረርሽኝ የመሰራጨት እድል አለው ብለው እንደማያምኑ ተናገሩ። የጦጣ ኩፍኝ በሽታ እንደ ኮሮና በማስነጥስ ወይም በሳል ፍንጣሪ የምራቅ ጠብታዎች የሚተላለፍ ሳይሆን በቅርብ ንክኪ ብቻ የሚተላለፍ በመሆኑ የመዛመት አደጋው አነስተኛ ነው ሲሉ ጀርመናውያን የሕክምና ባለሙያዎች አስታውቀዋል። የጦጣ ኩፍኝ በሽታ ጀርመንን ጨምሮ በተለያዩ የአውሮጳ ሀገራት መታየቱና በጀርመን እስካሁን ቁጥራቸው ከአስር የሚያንሱ ሰዎች መለከፋቸው ተዘግቧል። ይህ ዶይቸ ቬለ ነው። ከዶቸበለ ዜናውን ለማብቃት ርዕሰዎቹን በድጋሚ ንሆ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የመገናኛ ብዙሃን ባለሙያዎች ከቤታቸው ከስራ ገበታቸው በጸጥታ ኃይሎች መታፈናቸው እንዳሳሰበው ገልጾ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ላከ። በጦርነት ከታመሰችው የመን ቢያንስ 6750 ኢትዮጵያውያን ስደተኞች በሚቀጥሉት ወራት ወደ ሀገራቸው ለመመለስ እቅድ መያዙን የተባበሩት መንግስታት የፍልሰት ጉዳይ ቢሮ አስታወቀ። በተባበሩት መንግስታት የጤና ድርጅት አባል ሀገራት የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ገብረ ኢየሱስ ዛሬ ለሁለተኛ ዙር የድርጅቱ ዳይሬክተር ተደርገው ተመረጡ። ዜናው አበቃ። ዜና ሁን አዜብ ታደሰ አሰማችን።